ስሙ ኦዲዮ ቡክስ በኢትዮጵያውያን ደራሲዎች የተጻፉ መጽሐፍት በድምፅ እየተተረኩ የተቀመጡበት የበይነ መረብ ላይ አውታር ነው። ወደ አርባ የሚጠጉ መጽሐፍትን በአንድ ዓመት ዕድሜው ለአድማጮች ያቀረበው አገልግሎት መስራች ነዋሪነቱን በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገው ይሄነው ሽፈራው ነው። በዚህ ምሽት ከይሄነው ጋር በተያያዥ ጉዳዮች ላይ እንጨዋወታለን። በየጣልቃው አጫጭር ተረኮችን ጥ ሙዚቃዎችንም እንሰማለን። አብራችሁን ስለምታመሹ አስቀድሜ በእጅጉ አመሰግናለሁ። ይሄ ነው የአንጋፋና ወጣት ደራሲያን ስራዎች ልምድ ባላቸው ተራኪዎች የሚ የሚቀርቡበትን አውታር ለመጀመር ምክንያቶቹን እንዲያስረዳኝ አስቀድሜ እጠይቅ ያለው ወደዚህ ሀሳብ ያስገባኝ ነገር መጀመር ይህንን አንድ ላይ የሚሰራውን ከመመስረታችን በፊት ከስራ ውጭ ብዙ ጊዜ ስራ ቴክኖሎጂ ጋር የተገናኘ ነው። ኔትወርኪንግ እና ሴኪሪቲ ጋር የተገናኘ ነገር፣ ግን ከድሮም ጀምሮ መጽሐፎችን ማንበብ በማንኛውም ባለኝ ትርፍ ጊዜ በአብዛኛው በኢትዮጵያውያን ደራሲያን የተጻፉ ጊዜያዊ፣ ታሪካዊ፣ አዝናኝ እና ማህበራዊ መጽሐፎችን አነብ ነበረ እና በሰዎችም ከኢትዮጵያ ሲመጡ በአብዛኛው የምጠይቃቸው የነበረው መጽሐፍ፣ አዳዲስ መጽሐፎች አነጋጋሪ እና ወይም በጥሩ ተቀባይነት ያላቸውን መጽሐፎችን ካለው የህብረተሰቡ የንባብ ባህል ጋር ጎን ለጎን ለመሄድ ነበረ። እንደ አጋጣሚ እሱ አንደኛው መጽሐፎች ትልቁ ችግር የነበረው ከወጡ በኋላ በተወሰነ ህትመት ስለነበረ ለገበያ የሚቀርቡት ወዲያው ተሸጠ ያልቃሉ፣ ጥሩ ጥሩ የሚባሉት መጽሐፎች። ሁለተኛው መጽሐፍ እንግዲህ አንድ መጽሐፍ ቀላል ሊሆን ይችላል፣ ግን አስር መጽሐፍ አምጡልኝ ካል በተለይ በሰዎች የምን ልክ ሆነ ክብደት አለው ያ ክብደት በሚመጡት ሰዎች ላይ የራሱን ጫና አለው ያንን ክብደት የተወሰነች ስለሆነች ለራሳቸው ሊጠቀሙባት ይፈልጋሉ። ሁለተኛው አሁን መጽሐፎቹን መጽሐፍ ከሚያነቡ ሰዎች ነው። በእነሱ አስተያየት ወይም ይሄ ጥሩ ነው በሚል ነው የሚገኘው። አንዳንዴ እኔም አውቀው ሰው ያንን መጽሐፍ ካላወቀው መጽሐፉን የማግኘት እድሉ የጠበበ ነው የሚሆነው። እና የመጀመሪያው ከዛ የተነሳ ነው። ከዛም በኋላ መጽሐፉ ከመጣም በኋላ ወይም እዚህ ከተገኘ በኋላ ማንበቢያ ጊዜው በአብዛኛው ረጅም መንገድ ለምሳሌ በስራም መኪና ላይ በመንዳት የሚጠፋ ይሆናል። ወይም ሌሎች ተዛማጅ ስራዎችን እየሰራን ምናልባት ሙሉ አእምሯችንን የሚወስዱ ስራዎች ላይሆኑ ይችላሉ። ነገር ግን እጃችን ወይም አይናችንን የሚጠይቁ ስራዎች ናቸው። ለምሳሌ በቀላሉ መኪና ለረጅም ሰዓት እየነዱ እንደመሄድ ወይም ውጭ ላይ ወክ ማድረግ ወይም ጆግ ማድረግ ቢሆን በነዛ ሰዓታት ላይ መጽሐፎቹ በዛ አይነት ሁኔታ ቢገኙ በቀላሉ ያንን መጠቀም ይቻላል፣ በሚል ነው። ሌላ እዚህ ሀገር ወይም አሜሪካ እና አውሮፓ በትልቁ የኦዲዮ ቡክ ወይም መጽሐፍ በድምፅ እየገባ በአብዛኛው ሰው ሕይወት ውስጥ እንደ አንድ እለታዊ እውቀትን የማግኛ መንገድ እየተጠቀሙበት ያለ ነው። ከዚም ውጭ ቴክኖሎጂው የማቀራረብ ባህሪ ስላለው ያንን የማቀራረብ ባህሪ በመጽሐፎች ላይም ሊሆን ይችላል። አሁን ያለው አካሄድ ዓለምም እየሄደበት ያለው የአማርኛ መጽሐፎች ብለን የጀመርነው ከዛ ግን ከሌሎችም በዛ ቲም ውስጥ ካሉ ሰዎች ጋር የአፍሪከን አጠቃላይ ስቶሪ ቴሊንግ ካልቸር እናያለን። ከመጽሐፍ ከመጽሐፋቸው በፊት ብዙ ታሪኮች በተረት እና በሚቶሎጂ ኦር በአፈ ታሪክ መልክ የተቀመጡ ታሪኮች ያሉበት ነው። ከዛ ነው እያደገ ያ ታሪክ በተለያየ ፎርማት ወደ ፕሪንቲንግ ሲጀመር የገባው። ስለዚህ ይሄ ያንን ባህላዊ የሆነ በፔፐር ላይ ዲፔንድ የሚያደርግ ፕሪንቲንግ በመርዳት በማገዝ መጽሐፎችን ተደራሽነታቸውን ማስፋት ይጀምራል ወደሚል ተለቅ ወዳል ሀሳብ ወስደነው ነው። ጥላዬ አንዱ ጋር ተጠግቶ ሲያደምጥ ወሬው ዛሬ ስለ ምንትዋብ ርግዝና ነው። እቴጌቱ ወንድ ካልወለዱ ንጉሥ እንዴት አድርገው ነው አልጋ ወራሽ የሚያገኙ? ፊት የወለዷትም ሴት ናት አሉ። እቴጌም ሴት ወለዱ። ጉድ ነው በለኛ። ህጉድም ጉድ ነው እንጂ። ጥላዬ አላስቻለውም። ጣልቃ ገባና ምኑ ላይ ነው ጉዱ አለ። እርግኝ ምን ያለ ዥል ነው በሉ። የተዣዣለ ሴት መንገስ እንደማትችል አቅም ሆኖ ነው አይ በለውና እቴጌ ሴት ቢወልዱ እንዴት ሆኖ ነው ንጉሡ አልጋወራሽ የሚኖራቸው ብልስቲ ንግርኝ። በእስካሁኑ ሂደት ከሰላሳ በላይ የሆኑ መጽሐፍት በመተግበሪያው አማካኝነት ለአድማጮች እንደተዘጋጁ አይቻለሁ። እኒህ መጽሐፍት በነማን የተተረኩት? መጽሐፍቱን መርጦ በድምፅ አስተርኮ ለአድማጮች የማቅረቡ ሂደትስ ምን ያክል ልፋት አለው? መጽሐፉን በዚህ መተግበሪያ ላይ ለመዋል ከመነሻው መጀመሪያው የኮፒራይት ትልቅ ኢሹ አለ። አብዛኛው ደራሲዎች ጋ መጀመሪያ የአኩዚሽን ፓርት ነው። ወይም ሄደን ደራሲዎቹን ኮንታክት አድርገን የእነሱን ፈቃደኝነት ጠይቀን ከዛ በኋላ የኮፒራይት ኢሹ ስላለ ለእነሱ የሚገባ የሮያል አግሪመንት ኮንትራት አግሪመንት ሳይን አድርገን ከዛ በኋላ ነው የእነሱ ፈቃ አሁን እስካሁን ድረስ አንደኛው ትልቁ ቻሌንጅ ወይም ፈተና የሚጀምረው ከዛ ጋር ነው። ነገሩ አዲስ ከመሆኑም አንጻር ያለው የተቀባይነት ዝንባሌ በዛም የማያደፋፈር የሆነበት የራሱ ምክንያት ብለን የምንወስደው በርካታ ወጣት ደራሲያን እንዲሁም ነባሮች ኦፍኮርስ አሁን እዚህ መጽሐፍ እዚህ ካሉት ውስጥ ካየን ነባር ደራሲያን ከሚባል ትልልቅ ስም ያላቸው ከነ አዳም ረታ ተርታ እነ ሕይወት ተፈራም ፈቃደኝነታቸውን ገልጸው እያበረታቱን አብረው ይሰራሉ። በዛው ልክ ግን ቅድመ ሁኔታዎችን እንድናመቻች እንደ አዲስ ካምፓኒ ሳይሆን ብዙ እንደኖረ ካምፓኒ ብዙ አይነት ጥያቄዎችን የሚያቀርቡ ደራሲዎችም አሉ። እዛ ጋ የመጀመሪያው ቻሌንጅ ነው። ደራሲዎችንም ተግባብቶ እሺ ብሎ መጽሐፋቸው በኦዲዮ እዚህ ጋር ማንሳት የምፈልገው እንግዲህ አንተም ማስተውለ ከሆነ በአሁኑ ጊዜ እያንዳንዱ መጽሐፍ በዚህ አሁን በአሜሪካም ሆነ ዩሮፕ ውስጥ ያሉ ሲታተሙ ሁለቱም እኩል ነው የሚታተመው። አሁን በቅርብ የታተሙ መጽሐፎችን ትልልቅ የፖለቲካ ፊገሮችን ወይም የኢኮኖሚስት የሚያሳትሟቸው እንዲሁም ሌሎች አጨቃጫቂ መጽሐፎች ወረቀት በፔፐር ፐብሊሽ ሲደረግ ልክ በዛ ልክ ኦዲዮም ይለቀቃል። ምክንያቱም ሁለቱንም አቬለብል አድርገው ነው በተለያዩ ፕላትፎርሞች ለአድማጮቻቸውም ለአንባቢዎቻቸውም አቬለብል የሚያደርጉት። ያንን ባህል እስክንደርስ ደራሲዎቻችንን ኮንቪንስ ማድረጉ የራሱ አንድ ትልቅ ቻሌንጅ ነው። ደራሲዎችን ፈቃደኝነት ካገኘን በኋላ ወደ ፕሮዳክሽን ነው የምንሄደው። መጀመሪያ ግን ሲጀመር የነበረው ይሄ መተግበሪያ ፕላትፎርም በመሆን ብቻ እንዲያገለግል ነው። ፕሮዳክሽን ውስጥ የመግባት ኢንቴንሽን አልነበረንም። ፕላትፎርም ይሆንና ፐብሊሸሮች፣ አሁን ያሉ ሌሎች በዚህ በፕሮዳክሽን ላይ ያሉ ሙያ ላይ የተሰማሩ ሰዎች፣ ወር ድርጅቶች እነዛን መጽሐፎች ከደራሲዎች ጋር ያለውን በኮንትራክትም አግሪመንትም ኮፒራይቲሽኑም ጨርሰው ያለቀለት ስራ ቢያመጡልን እኛ አዘ ፕላትፎርም ኢስ ጀስት ላይክ ምንድን ነው ኦንላይን ቡክስቶር ብለን ልንወስዶ እንችላለን። አሁን ቡክስቶሩ ስንሄድ ቡክስቶሩን ኦን የሚያደርገው ሰውዬ መጽሐፉን አያሳትም ኔሴሰርሊ። አሉ ወደዛ የሚሄዱ የበይነ መረብ ላይ ቤተ መጽሐፍት እንደማለት ነው እንደማለት ነው። መጽሐፉን ደራሲዎች ከደረሱትና ወደ ገበያ ከመጣ በኋላ እኛ ለአንባቢዎች ወይም ለአድማጮች ማቅረብ ነው። አሁን ግን ባለው እዛ ፕሮዳክሽን ላይ የሚሰራ ስለሌለ ወደ ፕሮዳክሽን ስንሄድ መጀመሪያ የምናደርገው ተራኪዎችን ለአንድ መጽሐፍ ተራኪ ከደራሲው ባላነሰ መልኩ በድምፅ ሲቀርብ የራሱ አስተዋጽኦ አለው፣ በጣም ትልቅ እንዲሁም እዚህ ላይ ያሉት ሜክ ኦር ብሬክ ነው ተራኪው ሮል። በፍጹም ሰው ከዛ በኋላ ምንም አይነት ኦዲዮ ቡክ እንዳይሰማ የሚያደርግም ተራኪ ሊሆን ይችላል። ከዛ በኋላ ለምሳሌነት የምናነሳው ካሁን በፊት የተጠረኩ እንደ ፍቅር እስከ መቃብርና ኦሮማይ ላይ ከአዱ ተክለማርያም ኦሮማይ ላይ የነበረው ፐርፎርማንስ ወይም ወጋየሁ ንጋቱ ፍቅር እስከ መቃብር ላይ የነበራቸው ፐርፎርማንስ መጽሐፎቹን ህያው እንዲሆኑ አድርገዋቸዋል። እና ያ ትሬንድ አለ ሁልጊዜ ጊዜ። ስለዚህ ተራኪዎችን የምናገኘው ብዙ ጊዜ ከአሁን በፊት የመተረክ ልምድ ካላቸው በተለያየ በአሁኑ ሰዓት በትረካ ወይም በንባብ ስራ ላይ የተሰማሩ ሰዎችን እዚህ ጋር ማንሳት የምፈልገው መጀመሪያ ላይ እዝራ ከተወዳጅ ሚዲያ ስራውን በምንጀመርበት ጊዜ የራሱን ስራዎችም በነጻ እንድናገሩ ከመስጠት አልፎ ተራኪዎች ሪክሩት በማድረግ በመለመል ለዚህ ስራ ሊበቁ የሚችሉትን ከኛ ስራ ጋር እንዲያግዙን በማገናኘት ትልቅ እርዳታ አድርጎልናል። ከዛ በኋላ በራሳችን ያገኘናቸው ተራኪዎች አሉ። መጽሐፎቹ ላይ የደራሲና የተራኪ ስም አንድ ላይ ነው የምንጽፈው። ጥሩ ስራ ሰርተናል ብለን ከምናምናቸው ስራዎች መካከል ዋና ዋና የምንላቸው ተራኪዎች አሉ። ለምሳሌ ጎንደርን ፍለጋ የሚለው መጽሐፍ ላይ የሄኖክ ስዩም መጽሐፍ ነው። ዋሲሁም በላይ እዛ ላይ በትረካ ተሳትፏል። ከዛ ውጭ እመጓ የሚል መጽሐፍ አለ። እመጓ ላይም የአለማየሁ ዋሴ ሸቴ መጽሐፍ ኢሳያስ አስራት እሱንና የተለያዩ መጽሐፎችን ተርኮልናል። እንዲሁም የጥላሁን ገሰሰን ታሪክና የማማ በሰማይ ላይ ወጣቷ ጋዜጠኛ ኤልዳ ግዛቸው በጣም በጥሩ ሁኔታ መጽሐፎችን ተረካልናለች። ከዛ ውጪ የተለያዩ ቋንቋዎችንም ስላሉ አሁን በአይነቱ የመጀመሪያ የሆነ የጉራጊኛ መጽሐፍ የጫሙት ሽካ የሚባል የተጻፈ መጽሐፍ የገብረ ኢየሱስ ኃይለማርያም መጽሐፍ ነበር። ቶፊቅ መኖር የሚባል ተራኪ ልምድ ያለው በጥሩ ሁኔታ ተረኮልናል። የኦሮምኛ መጽሐፍ ሀዊ የሚባል መጽሐፍ ነበረ፣ የኢሳያስ ወርዶፋ የጋሽ ኢሳያስ ወርዶፋ መጽሐፍ ሀሊማ ኡስማን? እሷም ልምድ ያላት የረጅም ጊዜ ጋዜጠኛ ነች ተርካናለች። እና የምናገኛቸው ከአሁን በፊት የተረኩ እና በጋዜጠኝነት ሙያ ላይ ያሉ ናቸው። አብዛኛው ኦርኬስትራውና ድምፃውያኑ በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ቦታቸውን ለመቆናጠጥ ሌት ተቀን መትጋት ጀምረዋል። በዚህ ጊዜ በሳምንት ሁለት ቀን ማክሰኞና ሐሙስ፣ ከ11 ሰዓት ጀምሮ የክብር ዘበኛ ድምፃውያን ዘፈኖችን ለህዝብ የሚያስደምጠው የጠቀል ራዲዮ ሰፊ አድማጭ እያገኘ ነበር። የሙዚቃ ክፍሉ ባልደረቦችም ቶሎ ቶሎ አዳዲስ ዜማዎችን ወደ ብዙሀኑ አድማጭ ለማድረስ በመጓጓት ጠንክረው ይሰሩ ነበር። ጥላሁን ገሰሰ፣ ብዙነሽ በቀለ፣ ተፈራ ካሳ፣ እሳቱ ተሰማና ተዘራ ሀይለ ሚካኤል የሚባሉት ስሞች በሳምንት ሁለት ቀን የሚሰራጨውን የጠቅል ራዲዮ በህዝብ ተወዳጅ አደረጉት። በክብር ዘበኛ ኦርኬስትራ ውስጥ የጥላሁን የዘፋኝነት ተሰጠው እየታወቀ መጣ። በህዝብ ዘንድ በተለይም የጥላሁን የተፈራ የእሳቱና የብዙ ነሽ ድምፆች ተለይተው መታወቅና መወደድ ጀመሩ። ወንዱም ሴቱም ጥላሁን ገሰሰ ማለት ሲጀምር ወጣት ሴቶች በመልክ የማያውቁትን ጥላሁን ለማየት መጓጓት ሲጀምሩ ይልቁንም በአስራ አምስት ቀን አሊያም በወር አንድ ቀን በክብር ዘበኛ መሐንዲስ ጊቢ ሜዳ ላይ ለህዝብ በሚቀርበው የሙዚቃ ዝግጅት በርካታ የአዲስ አበባ ህዝብ እየታደመ ጥላሁንን ማየትና መውደድ ሲጀምር፣ ሁኔታው ልጅግሯን ፈለቀችን እረፍት ነሳት። እያደር የቅናት ስሜቷ እየበረታ በመሄዱ ችላ እየተባልሁ ነው የሚል ስሜት አደረባት። ከዚህ ስሜት የመነጨ ኩርፌዋን ለመግለጽ በማሰብ ይመስላል አንድ ቀን ለጥላሁን ሳት ነግረው ቤቱን ጥላለት ወደ እናቷ ሄደች። ስሙ የተሰኘውን መጽሐፍት እየተተረኩ የሚቀርቡበት መተግበሪያ ፈጣሪና ዋና ስራ አስኪያጅ ከሆነው ይሄነው ነው ሹፈራው ጋር የጀመርነው ጨዋታ አላበቃም። ወደ ዛሬ እንግዳችን ከመመለሳችን በፊት የሙዚቃ አፍታን ውሰድ። ወጣቱ ድምፃዊ ካሌብ ክፍሌ ወስነዋል ይለናል። ሀሳብ ይዞሽ ሆነ በኔና አንቺ ነገ እውነቱ ነው ብለሽ እንደ መደናገር ካሳለፍሽው ህይወት

በመደመጥ ላይ የሚገኘው ጋቢና ቪኦኤ ነው። ከአሜሪካ ድምፅም ወደ እናንተ የሚደርስ ሳምንታዊ መርሃ ግብር ነው። የዛሬ እንግዳችን ስሙ የተሰኘው ያንጋፋና ወጣት ደራሲያን ስራዎች በድምፅ ተደረጉበት አገልግሎት መስራች ይሄ ነው ሸፈራው ነው። እንዲህ ያለው አገልግሎት ምን አይነት እርባና አለው ብለው የሚጠይቁ አሉ። በእርግጥ መጽሐፍት በድምፅ ተተርከው በመቅረባቸው ማህበረሰቡ የሚያተርፈው ትርፍ ምንድን ነው? ማህበረሰባዊ ፋይዳቸው ምንድን ነው? በልዩ ሁኔታስ ተጠቃሚ የሚያደርጋቸው የህብረተሰብ ክፍሎች አሉ ወይ? ጥሩ ጥያቄ ነው። ሙሉ በሙሉ አዎ ነው መልሱ። በእኛ በኩል ምሳሌ ማንሳት የምንችላቸው የመጀመሪያው ማየት የተሳናቸው ሰዎች አሉ። መጽሐፎች በተለያየ ሁኔታ ተጽፈው ብቸኛ ያንን መጽሐፍ እንደ ሌላው ሰው ማገናዘቢያ እና ኢንጆይ ሊያደርጉ የሚችሉበት መንገድ በማዳመጥ ብቻ ነው። ፊክሽንስ ወይም ለተለያዩ ማህበረሰባዊ መጽሐፎች ብቻ ሳይሆን ትምህርታዊ መጽሐፎችንም ያጠቃልላል። በተለያየ ምክንያት ነው መጽሐፍ እንደዚህ ይዘው ማንበብ የማይችሉ ሰዎች ሊኖሩ ይችላሉ። እድሜያቸው የገፋ ሰዎች አሉ። ሁለተኛ ደግሞ በትምህርት ላይ ማንበብ ዲስሌክሲያ የሚባል አይነት በቀስታ ነገሮችን የመገንዘብ የሚያጠቃቸው ኤርሊ ስቴጅ ላይ ያሉ ተማሪዎች አሉ። ለእነዚህ ሰዎች መጽሐፉን በአካል ይዘው በጆሮቸው እየተረዱ በቀላሉ ነገሮችን ሊማሩበት የሚችሉበት መንገድ አለ። ከዛ ውጪ በስራ ባህሪያቸው ለረጅም ጊዜ መንገድ ላይ ያሉ ሰዎች አሉ። ለረጅም ጊዜ የሆነ ተደጋጋሚ ስራ የሚሰሩ ነገር ግን መጽሐፎችን ሊያዳምጡ የሚችሉበት አይነት ስራ ላይ ያሉ ሰዎች አሉ። በቀላሉ እነዚህን ሰዎች ይረዳቸዋል። ከዛም ባለፈ ለምሳሌ ከሀገራቸው ውጭ የሚኖሩ ሰዎች ጋር የሚወለዱበት ቋንቋ ችሎታቸውን በተቻለ እንዲያሳድጉ እና ያለውንም ታሪክ ካለው ሁኔታ ጋር አገናዝበው እንዲረዱ የሚችሉበት አጋጣሚ ይፈጠርላቸዋል። ተማሪዎች ብዙ ጊዜ በስራ ላይ ሆነው ስነት ማንበብ ያለባቸው በርካታ መጽሐፎች ቢኖሩ በቀላሉ ይሄንን ነገር ማድረግ ይችላሉ። እዚህ ጋር ከፈቀድክልኝ አፑ ላይ ያሉት ለምሳሌ በፍጥነት እና በቀላሉ ለማድረግ አንድ ሰው መጽሐፉን ከጀመረ በኋላ በቀላሉ ነገሮቹን ወደፊት እና ወደኋላ ማድረግ ይችላል። ወይም ደግሞ ኖት መውሰድ ይችላል። መጽሐፉን ጀምሮ እየሰማ እያለ የሆነ ቦታ ላይ ለወደፊት ማስታወስ የሚፈልገው ለሌላ ሰው ፎርዋርድ ማድረግ የሚፈልግ ቢኖር እዛስ ደቂቃ ላይ ሰላሳ አምስተኛው ደቂቃ ሀያ አራተኛው ሰቀን ላይ ብሎ በራሱ ቴክስት ኖት መጽሐፍ ይችላል። ለጥናት ይሄ አሁን አንዳንድ ዋና ዋና ፖይንቶችን የትምህርት መጽሐፍ ሊሆን ይችላል። የምንሰማው ሁልጊዜ ፊክሽን ብቻ አይደለም። የምንሰማው አሁን የጀመርነው እኛ ሰዎችን ኢንትረስታቸውን እንዲኖር በፊክሽን ነው እንጂ የጀመርነው በማንኛውም በፕሪንት መልክ ያለን መጽሐፍ ወደ ኦዲዮ መቀየር ነው አላማቸው። ራህማቶ ከዩኒቨርሲቲው ትምህርቱን አቋርጦ ከወጣም በኋላ ሕይወት ክፉኛ አራወጠችው። የስዕል መሥሪያ ቁሳቁሶችን ማሟላት ቀርቶ የዕለት እንጀራውንና የአካል ማረፊያውን እንኳ በበቂ ሁኔታ ማግኘት በአያሌው ተቸገረ። እኔ እኮ ብዬ ነበር አልሰማልከኝ እንጂ፣ አለ ኬሎ። ሲጃራውን አንዴ ያህል ወደ ውስጥ በኀይል ስቦ ጢሱን እየሳበ ወደ ውጪ እያወጣ ማለቱም ብላል። ቢሆንም አሁን መንገድ አላጣለትም ብሎ ማድረግ የሚኖርበትን አሰላሰለ። እናንተ የምትሰጡት አገልግሎት ፈጣን ትርፍ የሚገኝበት አይነት አይደለም። ልፋቱና ትርፉ በማይመጣጠኑበት መስክ ውስጥ ለመቆየት የወሰንክበት ምክንያት ምንድን ነው? እናንተን የመሰሉ ሰዎች ከመጽሐፍት ጋር ያላቸውን ግንኙነት እንዲያሳድጉ ለማበረታታት እየጣሩ ያሉ ሰዎችን ስራ ለመደገፍ ምን መደረግ አለበት ስትላለ እ የመጀመሪያው ጥያቄ ለመቆየት ምን አነሳሳል፣ የሚለውን መጀመሪያም ስነሳ ፕሮፊት ሜክ ለማድረግ ወይም ትርፍ ለማግኘት አልነበረም። እንደ አጋጣሚ ለረጅም ጊዜ የተማርኩትም ቴክኖሎጂ ነው፣ መሰራውም ቴክኖሎጂ ላይ ነው። ከዛ በፊት ግን የግል ኢንትረስት አለኝ መጽሐፎች ላይ እና የኖሌጅ ዲስትሪቢሽን የመሳሰሉት ነገሮች ላይ። ለሰው ልጆች ህይወት ውስጥ የመጽሐፍት ሚና በጣም ትልቅ እንደሆነ በትክክል አንደርስታንድ አደርጋለሁ። የሁለቱ አንድ ላይ መሆን ነው፣ ፓሽኑን ወይም ለዚህ ስራ ያለመታከት ለመስራት ድራይቭ የሚያደርገው ትርፍ። ብዙ ሰዎች አይ ቲንክ በተሳሳት የሚረዱት ምንድን ነው በጣም በቀላሉ ፕሮፊት የሚገኝበት ተደርጎ ከአሁን በፊትም በስህተት አንደርስታንድ ያደረጉ ሰዎች የጻፏቸው አርቲክሎች ነበሩ። ስራው ከደራሲ ከማነጋገር ጀምሮ ፕሮዳክሽን ብቻ ሳይሆን ሁለተኛው ትልቁ ቻሌንጅ በዚች ባለፉት ስምንት ወሮች ውስጥ ያጋጠመን ህብረተሰባችን መነሻው ላይ በጥሩ ድጋፍ ነው ያለው። ነገር ግን ፉሊ ኢንጌጅ አያደረግም። አፑን ዳውንሎድ በማድረግ መጽሐፎችን በተለያየ ሁኔታ የመስማት ሰብስክሪፕሽን ሞዴል ነው ያለው። ሰብስክራይብ የማድረግ እና በየጊዜው አዳዲስ የሚወጡ መጽሐፎችን የመከታተል አሁንም ትልቅ ቻሌንጅ ወይም ፈተና አለ። ግን የጊዜ ጉዳይ ነው ብለን ነው የምናምነው። አሁን ቅድም እንዳነሳሁህ ወደ ሰላሳ ስምንት መጽሐፎች ናቸው ያሉን። ታርጌታችን እንግዲህ ይሄንን ቁጥር በጣም በብዙ ማሳደግ ነው። ምናልባት ሰዎች በቂ ምርጫ ስለሌላቸው ሊሆን ይችላል። በአሁኑ ሰዓት ብዙም ይሄንን ነገር እየተጠቀሙ ያልሆኑት ወይም ምናልባት የሰዎቹ ኢንተረስትን ስትራይክ የሚያደርግ ወይም የሚቆሰቁስ አይነት መጽሐፎች አቬለብል አልሆኑ ይሆናል። ያንን አርገን ለመቀጠል ነው። በአጭር ጊዜ ትርፍ ለማግኘት የጀመርነው አይደለም፣ አፕን ዴቨሎፕ ለማድረግ አሁን ሁለቱም አቬለብል ነው። በጉግል ስቶርም በፕሌይ ስቶር ላይም በአፕ ስቶርም በአንድሮይድም በአዮኤስም አቬለብል ነው። በሁለቱም ፕላትፎርሞች፣ በየትኛውም ሀገር ብዙ ሰው ብዙ ሀገር ያሉ ሰዎች ዳውንሎድ አድርገውታል። ከሚሰጡን ፊድባክም ከአናሊቲክሱም ላይ በአውሮፓም አፍሪካ ውስጥም የተለያዩ ሀገሮች በዩኤስም አውስትራሊያ ያሉ ሰዎች ዳውንሎድ አድርገውት እየሰሙ ነው። ግን በትክክል ፉሊ ኢንጌጅድ ሆነው እኛ በምንፈልገው ሬት እስኪሄዱ የጋራ ጥረት ነው የሚጠይቀው። ኤጀንሲዎችን ቮለንቲር አድርገው የሚተርኩ ሰዎችን፣ መጽሐፎቻቸውን የሚሰጡ ሰዎችን ከዛ ደግሞ ሁሉ የምናደርገው አንድ በየጊዜው ሶልዳት ነው ወይም ተሸጦ አልቋል የሚባሉ መጽሐፎች በማንኛውም ሰዓት አቬለብል የሚሆንበት መንገድ ከፈጠርን መጽሐፉ አዲስ አበባም አውስትራሊያም አምስተርዳምም ኦር ቦስተንም ቢጻፍ የትኛውም ቦታ ያለ ሰው ያንን መጽሐፍ አይቶ እንዲጸደር ነው እና በጣም የምናተኩረው ሎካሊ በኢትዮጵያ ቋንቋ በኋላም ገፋ ሲል በአፍሪካ ቋንቋ የተፃፉ መጽሐፎች ላይ ነው። ትርጉም መጽሐፎችን ሳይሆን ወደ የእንግሊዝኛ መጽሐፎች ላይ ማተኮር ያልፈለግንበት ዋናው ዓላማ ይህንን ታርጌት ግሩፓችን አገር በቀል የሆኑ ስራዎችን ኢትዮጵያውያን ባሉበት ቦታ ላይ ማድረስ በሚል ስለሆነ የሁሉንም ተሳትፎ ይጠይቃል። ስሙ የተሰኘው መጽሐፍት በድምፅ ተተርከው የሚቀርቡበት አውታር ደርሶ ማየት የምትፈልጉበት ደረጃ ምን አይነት ነው? ንጽጽሮች መመለስ ከተቻለ ለምሳሌ እዚ ሀገር ላይ ቅድም ያነሳሁት እያንዳንዱ በወረቀት ፐብሊሽ የሚደረግ ወይም ፕሪንት የሚደረግ መጽሐፍ አብሮ የኦዲዮ ፋይል ፐብሊሽ ይደረጋል እና ትልቁ ማርኬት ሼሩን ያዘው ከሰማንያ በላይ ከ80 ፐርሰንት በላይ ኦዲብል የሚባለው የአማዞን መተግበሪያ ነው። እኛ ስንነሳ ይሄ ፌዝ ዋን መተግበሪያ አርገን ፌዝ ቱ ከዚህ ጋር አብሮ የሚሄድ ኢሪደር ወይም መጽሐፎቹን በኦፕቲካል ካራክተር ሪኮግኒሽን ቴክኖሎጂ ሰዎቹ መጽሐፉን መስማትም ማንበብም የሚችሉበት እዛው አፕላይ በሁለት ክሊክ በምርጫቸው ሪድ ኦር ሊስን በሚል ሁለቱንም መጽሐፎቹ በማንኛውም ሰዓት ካሁን በኋላ ያሉትን ሲታተሙ ኢሪደር ፎርማት በኦዲዮ ፎርማት ልክ ፕሮዳክሽን መጽሐፍ ውስጥ እንዳሉት ሆኖ እያንዳንዱ እስካሁን ድረስ እንግዲህ እስካሁን በሰራ ነው ስሌት ከአስር ሺህ በላይ መጽሐፎች ወደ ኦዲዮ መቀየርም ይችሉ አሉ። ታርጌታችን እነዛን መጽሐፎች እና ከአሁን በኋላ የሚወጡትንም መጽሐፎች በኦዲዮ ፎርማት ማድረግና የኢሪደሩን በጣም ፎከስ አድርገን የምንሰራው በኤጁኬሽናል ኢንስቲትዩትስ ላይ፣ በሃይ ስኩል እና በሃየር ኤጁኬሽን ላይ ያሉ የትምህርት መርጃ መጽሐፎች እጥረት ስላለ እሱ ራሱን የቻለ ሌላ ፕሮጀክት ነው። ሁለተኛው ፌዛችን እሱ ነው። በዚህኛው ግን እንዳልኩት ካሉት መጽሐፎች ቢያንስ ሰባ ፐርሰንቱን ያህል ወደ ኦዲዮ በመቀየር ከአሁን በኋላ ደግሞ ባህሉን መፍጠር የማንበብ ሰዎች በተለያየ ምክንያት የመጀመሪያ ምርጫቸው ላይሆን ይችላል፣ ግን ቴክኖሎጂም አሁን ያለውም ትሬንድ የሚያሳየው ሰዎች የሚደመጥ ነገርና የሚታይ ነገር ላይ ብዙ ጊዜ ማጥፋት እና የስልክ በማንኛውም ሰው እጅ ውስጥ በማንኛውም ሰዓት አክሰሰብል መሆኑ እና የኢንተርኔት አገልግሎት በሰፊው የተለያዩ ቦታዎች ላይ መኖሩ ወደዚህ ባህል እንዲመጡ ይረዳል። ሌላ ማንሳት የምፈልገው ለምሳሌ ኢንተርኔት በሌለበት ቦታ ላይ በየትኛውም ቦታ ላይ ሰዎች አንድ ጊዜ ኢንተርኔት ያለበት ሆትስፖት ያለበት በአብዛኛው በኢትዮጵያ ውስጥ ወይም በገጠሮች አካባቢ አንዴ ዳውንሎድ ካደርጉት በኋላ መጽሐፉን ከዛ በኋላ ቤታቸው ደምስ ማት ፈልጋሉ ይችላሉ። ኢንተርኔት አያስፈልጋቸውም። ተማሪዎችም ቢሆኑ ትምህርት ቤት አካባቢ የዛ የዋይፋይ አክሰስ ካላቸው የሚፈልጉትን ማቴሪያል አንድ ጊዜ ዳውንሎድ ካርጉት በኋላ ቤታቸው ሲሄዱ ባትሪ ብቻ ነው የሚፈልገው፣ ኤሌክትሪክ ቻርጅ መሆን እንጂ የሚፈልገው። ከዛ በኋላ ያለምንም ኢንተርኔት መጠቀም ይችላሉ። ስለዚህ በቀጣይነት ወደ ትምህርት ከመዝናኛ እና ከፊክሽን አልፎ ለትምህርት መጠቀሚያ መሆን የሚችልበትን መንገድ ነው የምናስበው። እጅግ በጣም አመሰግናለሁ። ይሄ ነው ሽፈራው ስሙ የተሰኘው መጽሐፍት ተተርከው የሚቀርቡበት አገልግሎት ዋና ስራ አስኪያጅ ነህ። በአድማጮቼ ስም በእጅጉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። አመሰግንሃለሁ። ሀብታሙ አንተም በጋቢና ዝግ ላይ እንግዳ አድርገህ ስለጋበስከኝ በድጋሚ አመሰግንሃለሁ። Yeah. <Sýmály> <Sýmály> እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። አድማጮቻችን። ኤልያስ አስማረ የመርሃ ግብሩ አቀናባሪ ነው፣ ሀብታሙ ስዩም ደግሞ አብረሪያችሁ ቆይቻለሁ። የሳምንት ሰው ይበላል። i mm -hmm. mm -hmm.